ከአማራ ብሔራዊ ንቅናቄ ፓርቲ የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ ትናንት አርብ ሐምሌ 28 ቀን 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውን ባለቤታቸው ወይዘሮ ናርዶስ አዲሴ ለአሜሪካ ድምፅ ተናግረዋል። ትናንትና ነው ምሽት ሶስት ተኩል ወይም ለአራት ሀያ ጉዳይ አካባቢ ነው የመጡት። አንኳኩተናል ነው የሚሉት። ያንኳኩ አልሰማንም። ቆቤት ቁጭ ብለን ነበር ላይ ወደ መኝታ ክፍል የሆነ ነገር ጓጓ ሲል ሰማ ነው። ምንድን ነው ይሄ ነገር ብለን ተጠራጠርን እና በመስኮት ማየት ስንጀምር የታጠቁ ኃይሎች ግማሽ እንትን የለበሷሉ የፌዴራል ፖሊስ እየዘለሉ ሲገቡ አየናቸው። አንከፍትም አለን። በር መምታት ጀመሩ። የማቀባበል አይነት ድምጽ ስሰማ እንትን ይሉታሉ ዬ እኔ ተው ከሚገድሉ ይቅር ብዬ እምቢ ብዬ ከፈትኩት እኔ በሩ። ከዛ ከፈትኩት መዋረደ እሱም ሰጥ ጥያቄ ይፈልገንህ ነው ይፈልጋል። አላቸው፣ ዋናችሁ እናንተ በዚህ ሰዓት ጥያቄ የሚፈልገኝ የመንግስት አካል የትኛው ነው? ብትደውሉልኝ ራሴ እመጣለሁ። በቀንም መጠየቅ ትችላላችሁ። እኔ ያለመከሰስ እንጂ ያለመጠርጠር መብት አለኝ አላልኳችሁም አላቸው። አይ ተጠያቂ ትፈልጋለ መሽ መታወቂያ ሳዩም ከየት ነው አለ አንዱ። ዝም ብሎ አወጣ፣ በደንብ ም አልታየውም። ሌሎች መግባት ጀመሩ። ከዛ ምንድን ነው የእናቴ ቤት ነበረች። እሷ ወጣችና ምንድን ነው ቆይ እኔን አናግሩኝ፣ እናት ነኝ፣ ስሙኝ፣ እንደዚህ ግብግብ ሳይሆን በስነ ስርዓት ባግባብ መሄዱ ካለበትም አግባብ በሆነ መንገድ ሲል እሷን ገፈተራት። ጋ ፈጠራት አንደኛው ለምን ተፈጠራት አለ አለው፣ ክርስቲያን። ከዛ በኋላ እነሱ ጭራሽ እንደዚህ ስላለ ብለው መደብደብ ጀመሩ። ከዛ እኛን አንድ የፌዴራል ፖሊስ አባል ነበረች የታጠቀች፣ እሷ ወደ ቤት አስገባችን። ያለንኛቸ ቤት እንጫዋለን፣ እሱ ከውጭ እኔ በዚህ አልሰበርም፣ በእንደዚህ ካስባችሁ ከሆነ አትሳሳቱ እያለ ሲመቱት ይሰማናል። ይዘውት ወጡ። ዛሬ ጠዋት ላይ መጡ። ወደ እሱ ልንሄድ ስንል እሱ ለፍተሻ ወደ ቤት ሲመጣ አትሄዱ ተባልን። ጠበቅ ነው። እሱ ታጅቦ መጣ። ቤት ገባን ከጉሮ ቤት የተሰበሰቡና ያለውን ሁኔታ ተከታተሉ። ምን ንብረት እንደምንወስድ አሉ። እቤት ፍቃድ ያለው መሳሪያ ነበር ከነ ፍቃድ ወረቀቱ ሰጣቸው። እሱም እቤት እንደተቀመጠ ፍተሻ ማካሄድ ጀመሩ። ይህንን ያው ያልኩህን እና ታብሌት ነበር ከፓርላማ ለሁሉም የፓርላማ አባል በተሰጠው መሰረት ለሱ ያለው ታብሌት አለ። እሱን ወሰዱት። የእሱን አንድ ፒሲ ነበር፣ እሱንም ወሰዱት። ከዛ ይዘውት ሄዱ። አሁን ከሰዓት በኋላ ምሳሌ አደርስለት ሄድኩኝ። ምሳሌ አደርስለት ሲሄድ እሱ ማናገር አይቻልም፣ እንዴ ለሽ እቃውን መስጠት ነው ያለብሽ ተባልኩኝ። አይዞ ብዬ እሱን ሰጠሁት። ከዛ እሱ እኔ አንድ ክፍል ተቆልፎብኝ ያለሁት ያሰጋኛል፣ ለሁሉም የሚዲያ አካላት አሳውቂልኝ አለኝ። ወጣሁና መጣሁ። የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም እንዲሁ ትናንት ምሽት መያዛቸውን የቅርብ ጓደኛቸው ለአሜሪካ ድምጽ አረጋግጠዋል። ከተወካዮች ምክር ቤት አባልነታቸው በተጨማሪ በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ኮሚቴ ሰብሳቢ የሆኑት አቶ ክርስቲያንም ይሁኑ የአዲስ አበባ ምክር ቤት አባሉ ዶክተር ካሳ በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉ ዛሬ ለሀገር ውስጥ መገናኛ ብዙኃን በሰጡት ማብራሪያ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ተቋቁሞ ስራ መጀመሩን ገልጸው ከትናንት አመሻሽ ጀምሮ ተጠርጣሪዎችን መያዝ እንደተጀመረም ተናግረዋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዙ በትላንትና ሁለት አስቸኳይ ስብሰባ በማድረግ ራሱን በልዩ ልዩ በወታደራዊ ኦፕሬሽን፣ በፖለቲካና አስተዳደር፣ በሚዲያና ኮሚኒኬሽንና በማስተባበሪያ ጽፈት ቤት ራሱን አደራጅቶ ስራ ኦፊሻል ወይም ደግሞ የፋይ ስራ ጀምሯል። ከትላንት ማምሻ ጀምሮ ከጉዳዩ ጋር ግንኙነት ያላቸው ጉዳዩን የሚያባብዙ ስምሬት የሚሰጡ በተለያየ መንገድ ይህን የሚያባብዙ ኃይሎችን በቁጥጥር ስር ማድረግ ጀምሯል። አቶ ክርስቲያን ታደለ በቁጥጥር ስር በሚውሉበት ጊዜ የሰብአዊ መብት ጥሰት ተፈጽሞባቸዋል በሚል ባለቤታቸው ያቀረቡትን ቅሬታ በተመለከተ ከፌዴራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የአስቸኳይ ጊዜ አዋጅ መመሪያ በሚደነግገው መሰረት በቁጥጥር ስር የሚውሉ ሰዎች ሰብአዊ መብት አይጣስም ብለዋል። የአስቸኳይ ጊዜ አዋጁ ከአማራ ክልል በተጨማሪ እንደ አስፈላጊነት ዝርዝርነቱ በየትኛውም የአገሪቱ አካባቢ ተፈጻሚነት እንደሚኖረው በአዋጁ ዝርዝር መመሪያ ላይ ተጠቅሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ